የባለብዙ ቀለም ሐሳቦች መናኸሪያ ረጅም የአብሮነት ጎዳና ጋቢና ቪኦኤ። የአዲሱ ትውልድ ድምፅ እንደምናመሻችሁ፣ የጋቢና ቪኦኤ አድማጮች፣ ሳምንቱን ሙሉ ስናስተላልፋቸው ከቆየናቸው ዝግጅቶች የመራረጥ ነውን የምናስደምጥበት ቀጠሮ ላይ ደርሰናል። ጽዮን ግርማና ኤደን ገረመው በመስተንግዶ አብረናችሁ እናመሻለን። ወደ ቀዳሚው ዘገባ እንለፍ። አባይን ይመለከታል። ከሰሞኑ አንዳንድ የመገናኛ ብዙኃን ኢትዮጵያ በአባይ ግድብ ላይ በመገንባት ላይ ካለው ታላቁ የህዳሴ ግድብ ለማመንጨት እቅድ ይዛለት የነበረውን የኃይል መጠን ዝቅ እንዳደረገች ዘግበዋል። የታላቁ ህዳሴ ግድብ ግንባታ ሂደት ዋና ስራ አስኪያጅ ኢንጂነር ክፍሌ ሆሮ ግን ቀድሞ ከተቀመጠው የኃይል መጠን እቅድ የተቀየረ ነገር የለም ብለዋል። ለጥቅም የሚውሉ ተርባይኖች ግን በቁጥራቸው ከታቀደው እንዲቀንሱ የማድረግ ሀሳብ መኖሩንም ተናግረዋል። ሀብታሙ ስዩም ዝርዝሩን እንደዚህ ያሰማናል። ስምንት ዓመታትን ያሳለፈው ታላቁ የኢትዮጵያ ህዳሴ ግድብ የግንባታ ሂደትን ይቆጣጠሩ ዘንድ ልክ የዛሬ ዓመት በሟቹ ኢንጂነር ስመኘው በቀለ የተተኩት ኢንጂነር ክፍሌ ሆሮ የግንባታው ሂደት በመልካም ፍጥነት እየተከናወነ መሆኑን ያምናሉ። በአሁኑ ጊዜ የግድቡን ስራ በተመለከተ ዋናው ግድብ ከሰማኒያ በመቶ በላይ ተጠናቋል። እንደዚሁም የኮርቻ ግድብ ከዘጠና ስድስት በመቶ በላይ ተጠናቋል። የጎርፍ ማስተንፈሻም ከዘጠና ስድስት በአጠቃላይ የሲቪል ስራዎችን በተመለከተ ከሰማኒያ አራት ፐርሰንት በላይ ተጠናቋል። ሌላው የኤሌክትሮ ሜካኒካል ስራዎችን በተመለከተ ዘጠኝ ጀነሬተሮች ተገዝተው አንዳንድ ስራዎች ገጠማዎች እየተጀመሩ ነው። እንደዚሁም ሌሎች የቀሩት ደግሞ ሽብረታ ላይ ናቸው። ቅድመ ኃይል ማመንጫ የሚሆኑ ሁለት ዩኒቶች ስራ ተጀምሮ አሁን በሙሉ አቅማቸው እየሰሩ ነው። ግድቡ በየአመቱ እንዲያመነጨው እቅድ የተያዘለት ኃይል መጠን አስራ አምስት ሺ ሰባት መቶ ስልሳ ጌጋዋት አወር መሆኑን ለነገሩ ኢንጂነር ክፍሌ ከሰሞኑ በአንዳንድ የመገናኛ ብዙኃን ዘንድ ግድቡ ቀድሞ እንዲያመነጭ እቅድ ከተያዘለት መጠን ያነሰ እንዲያመነጭ ሊደረግ መሆኑን መዘገቡን በማንሳት ስለ እውነተኝነቱና ለዚህ ውሳኔ እንዴት ሊደረስ እንደቻለ ጠይቀናችኋል። አንድ ግድብ የሚያመነጨው ኃይል የሚወሰነው በግድቡ ውስጥ ተጠራቅሞ ተርባይኖችን ሊመታ የሚችለው አመታዊ አማካይ የውሃ መጠን እንዲሁም ውሃው በምን ኃይል ተንደርድሮ ተርባይኑን ይመታል የሚሉ ጉዳዮች መሆናቸውን ያወሱት ኢንጂነሩ 145 ሜትር ከፍታ ካለው የህዳሴው ግድብ ጋር በተያያዘ ለውጥ ባለመኖሩ ቀድሞ ያመነጫል ተብሎ ከተያዘለት መጠን ባነሰ እንዲያመነጭ የሚሆንበት ምክንያት የለም ሲሉ ይሟገታሉ። ሆኖም ያመነጨውን ኃይል ወደ ተጠቃሚዎች ለማድረስ በጥቅም ላይ ሊውል የሚገባ የተርባይኖች ቁጥር ላይ ለውጥ መኖሩን ያስረዳሉ። አሁን ግልጽ መሆን ያለበት ቀደም ሲል የብረታ ብረትና ኢንጂነሪንግ ኮርፖሬሽን አስራ ስድስት ተርባይኖች ነበረ የታቀደው ከአስራ ስድስቱ ተርባይኖች ለአስራ ሶስቱ የኮንትራት ውል ተፈርመው ነበር። ቮይት የሚባል ካምፓኒ እንደዚሁም ጂኢ የሚባል ካምፓኒዎች በዓለም ላይ የታወቁ ናቸው። እነዚህ ለአስራ ሶስቱ ውል ገብተናል። ሶስቱ ውል አልተገባም በእንጥልጥል ላይ ነበረ። ግን እነኚህ ሶስቶቹ አስፈላጊ ናቸው ወይስ አይደለም የሚል የሙያዊ ግምገማ እንደ አንድ ኃላፊነት የምትሰማው ባለሙያ ዝም ብሎ የኤሌክትሪክ ኃይሉን ዋጋ የኤነርጂውን ዋጋ ሰማይ ላይ ከመቆለል እነኚህ ሶስቱ ጄኔሬተሮች አስፈላጊ አይደሉም እና የሚያስፈልገውን ሀይል በአስራ ሶስት ጀኔሬተሮች እና ተርባይኖች ማመንጨት እንችላለን። ስለዚህ ይሄ አስፈላጊ አይደለም የሚለውን ጥናት ነው አሁን ያካሄድ ነው። ጀኔሬተሮችን ዝም ብሎ መደርደር ሳይሆን ኢኮኖሚካል በሆነ መንገድ ተጠቅመን እኛ ደግሞ እግዚአብሔር ከሰጠን ስጦታዎች አንዱ የውሃ ሀብት ነው። ብዙ ሃይድሮ ኤሌክትሪክ ማመንጨት የምንችል ስለሆነ ከዚህ ያለ አስፈላጊ ኢንቨስትመንት ያለ አስፈላጊ ጀኔሬተሮች ደርድረን ወጪ ከምናበዛ ተጠቃሚ ላይ ገንዘቡን ከፍ ከምናደርግ ለምን ከዚህ ሴቭ የሚደረገውን ሌላ ኃይል ማመንጫ ላይ አናውልም የሚል ነው እንጂ ከካፓሲቲ ጋር የሚሄድ ነገር አይደለም። ከአባይ ወንዝ ጋር በተገናኘ ኢትዮጵያ ግብፅና ሱዳን ተደጋጋሚ ውይይቶችን እያደረጉ እንደሆነ ይታወቃል። ከቅርብ ጊዜ የውይይት ነጥቦቻቸው መካከል አንዱ ግድቡን በውሃ ለመሙላት ምን ያክል ጊዜ ሊወስድ ይገባል የሚለው እንደሆነ በተለያዩ መገናኛ ብዙሃን ላይ ተዘግቧል። የታላቁ ህዳሴ የግንባታ ሂደት ኃላፊ የሆኑት ኢንጂነር ክፍሌ ሆሮ በሀገራቱ መካከል የሚደረጉ ስምምነቶችና ንግግሮች በተለይም ከውሃ ሙሌት ስራዎች ጋር ባልተገናኙ የግድቡ የግንባታ ሂደቶች ላይ ለውጥ አያመጣም ይላሉ። የውሃው አሞላል በሶስቱ ሀገሮች በሚስማሙበት ነው። ይሄ ግን በፕሮጀክቱ የስራ ሂደት ላይ የሚያስከትለው ምንም አይነት ተፅዕኖ የለም። አሁን ያለው ስምምነት በውሃ አያያዝ ላይ ካልሆነ በስተቀር በግድቡ ፊዚካል ስራ ላይ የሚያስከትለው ምንም ነገር የለም። በአጋጣሚ እንኳን አሁን ኦፕሬሽን ሳይጀመር በፊት ውሃ መያዝ እንኳን ካስፈለገ በስምምነቱ መሰረት ጄኔሬተሮች እንኳን ባይደርሱ የአምስት ጄኔሬተሮችን አቅም ወይንም ውሃ ማስተላለፍ የሚችል ቦቶም አውትሌት የምንለው ከግድቡ ውሃ የምንለቅበት ስትራክቸር ገንብተናል። ታላቁ የኢትዮጵያ ህዳሴ ግድብ ግንባታው እንዲጠናቀቅ እቅድ የተያዘለት ከሁለት ዓመታት በፊት ነበረ። አሁን ላይ ሁለት ጄኔሬተርና ተርባይን የሚጠቀሙ የግድቡ መካከለኛ ክፍል በ2013 የኢትዮጵያ አቆጣጠር ኃይል እንዲያመነጭ የግድቡ አጠቃላይ አካላዊ ወይም ፊዚካል ሥራዎች በ2015 የኢትዮጵያ ዘመን እንዲጠናቀቁ እቅድ እንደተያዘ ኃላፊው አክለው ነግረውናል። በዚህ ስሌት መሠረት ግድቡ ከቀደመው ማጠናቀቂያ ጊዜው ወደ አምስት ዓመታት ገደማ ዘግይቶ ይጠናቀቃል ማለት ነው። ለአሜሪካ ድምፅ ራዲዮ ሀብቶም ስዩም፣ ዋሽንግተን ዲሲ። ወደ ተከታዩ ዘገባችን ስናልፍ ደግሞ ሰሞኑን አነጋጋሪ የነበረው የህወሓት ማዕከላዊ ኮሚቴ ለሰባት ቀናት ሲያካሂድ የነበረውን ስብሰባ በማጠናቀቅ ያወጣው መግለጫ ነው። ህወሓት በመግለጫው እሳትና ጭድ የሆኑ ፓርቲዎች ሊዋሃዱ አይችሉም፣ ከተዋሃዱም ኢህአዴግን ከማፍረስ ባሻገር ሀገርን ያፈርሳል ብለዋል። የኢህአዴግ ጽህፈት ቤት በበኩሉ ውህደቱ ሀገራዊ አንድነትን የሚፈጥር መሆኑን ያካሄደው ጥናት ያሳያል ብሏል። ሙልጌታ ጽሃ ዝርዝር አለው። የህዝባዊ ወያነ ሓርነት ትግራይ ማዕከላዊ ኮሚቴ ከመስከረም 26 እስከ ጥቅምት 2 2012 ዓ.ም ለሰባት ተከታታይ ቀናት ያካሄደው ስብሰባ አስመልክቶ መግለጫ አውጥቷል። ኮሚቴው ባወጣው መግለጫ በ2011 ዓ.ም በልማት መልካም አስተዳደር፣ ድርጅታዊና ፖለቲካዊ ጉዳዮች አስመልክቶ በተጨማሪም የአዲስ የፖለቲካ መድረክ ብሎ የሰየመው ሂደት የትግራይ ህዝብ ህልውናና ደህንነት ትኩረት በማድረግ በዝርዝር መገምገሙ አስታውቋል። መግለጫው እንደሚያመላክተው በ2012 ስለሚፈጸመው ልማታዊና ፖለቲካዊ ስራዎችም አጽድቋል። ኮሚቴው በመግለጫው ባለፈው ዓመት በትግራይ በመልካም አስተዳደርና ልማት ትኩረት ማድረጉን አስታውቋል። ሁሉንም ነገር ትተው ወደ ጥፋት ለ ገቡና እኛም ወደ እነሱ ጎትተው ሊያስገቡን ጥረት ባደረጉት ባሏቸው ሳንደናገር በስራ ላይ ቆይተናል ብሏል። በትግራይ በመልካም አስተዳደር ያለው ችግር ሰፊ ነው ያለው የኮሚቴው መግለጫም በዚህ ዓመት እነዚህ ችግሮች ለመፍታት በጽናት እንሰራለን ብለዋል። ባለፈው ዓመት የትግራይ ህዝብና ህወሀት ለማንበርከት ከሁሉም አቅጣጫ ያጋጠመው ፈተና ቀላል አልነበረም ያለው መግለጫው በቀን መንገድና ፍትሐዊ ትግል ተመርተን ባካሄድ ነው ትግል ተከላክለን ወደፊት እየተጓዝነን ብሏል። በቀጣይ ሁኔታው የከበደና እየባሰ የሚሄድ በመሆኑ በዚህም የትግራይ ህዝብ ትግሉ አጠናክሮ ሊቀጥል ይገባል ብለዋል። የትግራይ ህዝብ ደህንነትና ህልውና ለማረጋገጥ በሚደረግ ትግል ህወሀት በክልሉ ውስጥ ከሚገኙ የፖለቲካ ፓርቲዎችና የሲቪክ ማህበራት ጋር የተለየ ትኩረት ሰጥቶ እንደሚሰራ አረጋግቷል ኮሚቴው በስፋት ከገመገማቸው ጉዳዮች የሀገሪቱ ወቅታዊ ሁኔታ መሆኑን መግለጫው አስታውቋል። በአሁኑ ጊዜ የሀገሪቱ ችግሮች እየባሱ በመሄዳቸው ሀገር ወደ መበተን ደረጃ እየደረሰ ነው ሲል ገልጿል። የተባሰ ችግር እየከተተ ካሉ ጉዳይ አንዱ ውህድ ፓርቲ የመመስረት እንቅስቃሴ ነው ብሏል የህወሀት መግለጫ። ውህድ ፓርቲ የሚፈጸመው ሁሉንም ጥያቄዎች ማለትም መስመር፣ ፕሮግራም፣ ስትራቴጂ የሚያጣምር አንድ አመለካከትና እምነት በሁሉም ድርጅቶች መፈጠር ሲችል ብቻ ነው ብሏል የኮሚቴው መግለጫ። በአሁኑ ጊዜ አንድ ላይ ሊሆኑ የማይችሉ እሳትና ጭድ የተሸከመው ያለውን ኢህአዴግ እንኳን ውህድ ፓርቲ ሊሆን እንደ ግንባር ሆኖ መቀጠል የማይችል የተበተነ ድርጅት ነው ብሏል። በእንደዚህ ሁኔታ ላይ ውህደት መፍጠር ድርጅቱ ከመበተን አልፎ ሀገር የሚበትን ነው ብሏል። የህወሀት ማዕከላዊ ኮሚቴ መግለጫ በአሁኑ ጊዜ የቅርጽ ውህደት ሳይሆን በይዘትም ሆነ ፕሮግራም በመሰረቱ የተለወጠ አዲስ ፓርቲ ለመመስረት ነው ጥረት እየተደረገ ያለው። ይህ ሲሆን ደግሞ ኢህአዴግ በያዘው ፕሮግራም መሰረት የኢትዮጵያ ህዝብ የሰጠውን ሀገር የመምራት ስልጣን ይቋረጣል ብሏል። ሀገር እንዲመራ ኃላፊነት ያልተሰጠው አዲስ ፓርቲ ይመሰረታል ማለት ነው ብለዋል መግለጫው። ይህም ስልጣን ሊይዝ አይችልም ምክንያቱም ህገ ወጥ ፓርቲ እንዲሆን ስለሚያደርገው ሲል ገልጿል። ስለዚህ ኢህአዴግ በግንባር ተደራጅቶ ችግሮቹን በትግል እየፈታ ሀገር ሊመራ ይገባል ሲል ማዕከላዊ ኮሚቴው አስታውቋል። ህወሀት በእንደዚህ ያለ ሀገር የሚበትን ስህተት ውስጥ መግባት አልፈልግም ሲል ገልጿል። የህገ መንግስትና ህብረ ብሔራዊ ፌዴራላዊ ስርዓት የሚሸረሽር ጥሰት ማየት ተለምዷል ያለው ኮሚቴው በአሁኑ ጊዜ የትምክህት ኃይሎች ያላቸውን በአመለካከትና በተግባራዊ እንቅስቃሴ ሀገር እያመሱ ነው ብሏል። የሰላም እጦት እየሰፋ መንግስት የማይመራውና የማይቆጣጠሩ ቦታዎች እየተፈጠረ ነው በማለት ገልጿል። ይህም አልፎ ከፍተኛ ወታደራዊና የአማራ ክልል አመራሮችን እስከ መግደል የሄደ ተግባር ተፈጽሟል። ይህም ግድያ በአግባቡ ተጣርቶ ለህዝብ ግልጽ ማድረግ ያልተቻለበት ሁኔታ ነው ያለው ብሏል። ኢኮኖሚ እየተዳከመ ልማት የሚመራው የሚደግፈው አቶ ልማታዊ አቅሞችም እየመከነ የስራ ጦት እየተባባሰ የዋጋ ንረትም ሰማይ ተሰቅሏል ሲል ገልጿል። የትምክህት ኃይል ፌዴራላዊና ህገ መንግስታዊ ስርዓት በማፍረስ አህዳዊ ስርዓት ለመመለስ እየሰራ ነው ያለው መግለጫው። ይህ ኃይል በውስጡ ያለው ጸረ ህዝብ ተግባር ከመፍታት ይልቅ የሁሉ ችግር ሶስተኛ ወገን ነው የሚል የቆየ ዘፈን እየተሰማ ነው ብሏል። የትግራይ ህዝብና የአማራ ህዝቦች በጋራ ትግል ትምክህት አሸንፏል። ለቀጣይም ሁለቱም ህዝቦች አጋጭተው መኖር የሚፈልጉ ኃላፊነታቸውን ትተው ይህን በመፈጸም የተጠመዱ ኃይሎች በተደራጀ መንገድ መታገል ይገባል ብሏል። የኢትዮጵያ ብሔር ብሔረሰቦችና ህዝቦች ህብረ ብሔራዊ ፌዴራላዊ ስርዓት ለማዳን ሊታገሉ ይገባልም ብሏል። የኢፌዴሪ መከላከያ ሰራዊትም ህገመንግስታዊ ህገ መንግስታዊ ስርዓቱ ለመጠበቅና ና የህዝብ ሰላምና ደህንነት በመጠበቅ ዙሪያ እንዲሁም ሀገር ከጥፋት ለማዳን በሚያደርገው ጥረት የትግራይ ህዝብና ህወሀት እንደሚደግፉት አስታውቋል። ስድስተኛው ሀገራዊና ክልላዊ ምርጫ በዚህ አመት በህገ መንግስቱ መሰረት የግድ መካሄድ አለበትም ብሏል ለምርጫ የሚደረግ ዝግጅት ግን እየተደረገ አይደለምም ብሏል። ለኤርትራ ህዝብም ባስተላለፈው መልእክት የትግራይና የኤርትራ ህዝቦች ለጋራ መብት ጥቅም በጋራ የታገሉ ወንድም ህዝቦች ናቸው ብለዋል። ባለፈው አመት የተጀመረው የሰላም ተስፋ በዚህ አመት ተጠናክሮ መቀጠል ይገባል ያለው መግለጫው ህወሓትና የትግራይ ህዝብም ይህ ሰላም እንዲጠናከር ከነሱ የሚጠበቀው እንደሚፈጽሙ መግለጫው አስታውቋል። በኢህአዴግ ውህደት አስመልክቶ ያነጋገር ናቸው። በጽህፈት ቤቱም በዲሞክራሲ ግንባታ የጥናትና ምርምር ዘርፍ አስተባባሪ ዶክተር ተመስገን ቡርቃም ኢህአዴግ ከተዋሃደ የተደራጀ አቅም ይፈጥራል፣ ሀገርም ወደ አንድነት ያመጣል ሲሉ ተናግሯል። በአሁኑ ጊዜ በተለይ አጋር ድርጅቶች የተባለ ልዩነት መፍጠር የማይቻልበት ሁኔታ ስላለ ውህድ ፓርቲ አስፈላጊነቱ ከፍተኛ ነው በማለት ተናግሯል። በመከላከያ ሰራዊት ከፍተኛ አመራሮች ላይና በአማራ ክልል አመራሮች የተፈጸመው ግድያ ምርመራ አስመልክቶ ከአሁን በፊት የፌዴራል ፖሊስ ኮሚሽን ለቪኦኤ እንደገለጸው ምርመራው እየተካሄደ መሆኑንና በቀጣይም ለሕዝብ ይፋ እንደሚደረግ አስታውቆ ነበር። ለአሜሪካ ድምፅ ሙልጌታ ጽቡሃ መቀለም በሌላ በኩል የጠቅላይ ሚኒስትር ጽህፈት ቤት የፕሬስ ኃላፊ ንጉሱ ጥላሁን በሰጡት ምላሽ በህወሓት የወጣው መግለጫ ለውጡ ከመጣለት ሳይሆን ከመጣበት ህዝብን የማይወክል አካል የወጣ ነው ብለውታል። ለዚህም ምክንያቱ መግለጫውን ያወጣው ቡድን በለውጡ ምክንያት የተቋረጠበት ጥቅም መኖሩን እና የነበረውን ግፍ እንዲመለስ መመኘቱ ነው ብለዋል። ህወሓት የኢህአዴግን የውህደት እንቅስቃሴ አስመልክቶ በመግለጫው ያሰፈረውም ለአመታት ሲያንጸባርቀው ከነበረው አቋም የተለየ እንደሆነ አቶ ንጉሱ ተናግረዋል። በጠቅላይ ሚኒስትር ጽፈት ቤት የፕሬስ ክፍል ኃላፊ ወይም የፕሬስ ሴክረተሪ የሆኑት አቶ ንጉሱ ጥላሁን ያነጋገራቸው እስክንድር ፍሬው ተከታዩን ዘገባ ለጠቅላይ ሚኒስትር ጽህፈት ቤት የፕሬስ ክፍል ኃላፊ አቶ ንጉሱ ጥላሁን በዚህ መግለጫ ላይ የተንጸባረቁ ሀሳቦችን አጣጥለዋል። ይሄ ለውጥ ይሄን ተሸክሞ ይሄን ኃላፊነት በመወጣት በሚያደርገው እንቅስቃሴ ስኬቶችም አሉት፣ ድክመቶችም አሉት፣ ምንም አይካድም። ነገር ግን መቼም ቢሆን የማይቀረው ነገር ምንድን ነው? እቺ ሀገር አሁን ፈተናዎች፣ እዚህም በዚያም የሚታዩ ጉዳዮች ቢኖሩም እንኳን ሊነጋ ሲል ይጨልማል እንደሚባለው ሀገሪቱ አንድ ሆና ጠንክራ ለመሄድ የመጨረሻውን ምዕራፍ ይዛለች። እነዚህ የሚሰሙት ድምጾች በመግለጫው የተካተቱት በአጠቃላይ ከለውጡ በተጻራሪ የቆሙ ናቸው። ይልቁንስ መመርመር የሚያስፈልገው ምንድን ነው? ለምንድን ነው ይሄ መግለጫ ከለውጡ በተጻራሪ የቆመው ብለን ብናይ፣ ለውጡ መጣበት ማለት ነው። ለውጡ አልመጣለትም ለህዝቦች አንድነት ለአገር ብልጽግና እና ለጋራ ታሪካችን በጋራ ቆመን መስራት ያሰበ ለውጥን ኢትዮጵያን ስሟን ከፍ አድርጎ በዓለም አደባባይ የበለጸገች ሆና እንድትታይ የሚተጋ ለውጥን በተጻራሪው የሚፈትንና የሚያጣጥል የሆነበት ምክንያት ይሄንን መግለጫ በባለቤትነት እየመራ ያለው ቡድን ህብረተሰብ አይወክልም። የህዝብ ፍላጎት እያፈነ ነው ራሱ የወጣበትንም ህዝብ ፍላጎት እያፈነ ወደ አደባባይ እንዳይወጣ ድምፁንም እየገታ ያለ ስርዓት ነው። ይሄ ስርዓትና ይሄ ቡድን ለውጡ የመጣበት በመሆኑ ያቋረጠበት ጥቅም የነበረ መሆኑን ሁላችንም ስለምናቅ ያ የነበረው ግፍ ይመለስ ዘንድ ከምኞት የሚመነጭ በመሆኑ አሁን የሚታየውን ለውጥ ዋጋ እንደሌለው አገር እያጠፋ እንደሆነ አህዳዊ እንደሆነ የፌዴራል ስርዓት እንዳፈረሰ በአንድ ጎን ያነሳል። በሌላው ወገን ደግሞ ራሱ አግልሏቸው የነበረውን ቀደም ሲል እንደ ሁለተኛ ዜጋ ያያቸው የነበረውን አጋር ብሎ የመጀመሪያ ዜጎች አይደሉም ብሎ የፈረጃቸው ወገኖች ዛሬ ደግሞ እናንተ መብታችሁ ተደፍሯል፣ ድረሱልኝ ብሎ ጥሪ ያስተላልፋል። የህወሓት ማዕከላዊ ኮሚቴ መግለጫ ከጠቀሳቸው ሌሎች ነጥቦች አንዱ በህገ መንግስቱና በህብረ ብሔራዊ ፌዴራላዊ ስርዓቱ ላይ ተደቀነ ያለው አደጋ ነው። ይህንኑ ህብረ ብሔራዊና ፌዴራላዊ ስርዓት ለማዳን እንዲረባረቡም ለብሔር ብሔረሰቦችና ህዝቦች ጥሪ አቅርቧል። አቶ ንጉሡ ግን ሊተች የሚገባው ከለውጡ በፊት የነበረው ፌዴራሊዝም እንደሆነ ነው ያብራሩት። ከለውጡ በፊት የነበረው የስም ፌዴራሊዝም ነገር ግን ተጨባጭ አህዳዊነት የነበረበት ሁኔታ ይቁም። እንዴት ነው አህዳዊነት? አድራጊ ፈጣሪዎች ከላይ ሆነው የሚያዙበት የሚናዝዙበት ሁኔታ ይቁም። የሆነን ህብረተሰብ ወክለናል ብለው በስም እየነገዱ የህዝቦችን ማጋጨት ይቁም። የትኛውንም ህዝብ ፖለቲከኛው የወጣበት ህወሀትም ቢሆን እንደ ህወሀት የወጣበት ህዝብ ለኢትዮጵያ ደክሟል፣ ለፍቷል፣ አገር ገንብቷል። ኢትዮጵያ እንድትቀጥል ይፈልጋል፣ አንድነቷን ይፈልጋል። ከማንም በላይ ልጠቀም አይልም፣ ከማንም በታች ልጎዳ አይልም። ኢትዮጵያ ለሱ የምትመች ለሌላውም እንደዚሁ የምትስማማ እንድትሆን ይፈልጋል። ይሄንን ህዝብ ከለላ በማድረግ በስሙ በመነገድ የሚሄድ የነበረ አህዳዊ አስተሳሰብ፣ ነገር ግን ስሙ ፌዴራሊዝም የሆነ ይቁም የሚል ትግል ነው የተደረገው። ይሄ ትግል ፍሬ እያፈራ ነው። ዛሬ ክልሎች፣ አጋር የተባሉትም ክልሎች ጨምሮ ማንም ከላይ ሆኖ በሞግዚት ሊያስተዳድራቸው አይችልም። አይደለምም በሴራ የሚከፋፍላቸውና ሀብታቸውንም ጥቅም ጭምር አሟጦ የሚወስድ ማንኛውም ኃይል የለም። ይህንን እነሱ እየመሰከሩ ነው። ለእያንዳንዱ አካል የጡት አባት ሆነው የመግዛት ሁኔታ ይቁም ነው ይሄ ቆሟል። ስለዚህ እነዚህ ነገሮች የነቃቀለ የለውጥ ሂደት የማጣጣል ስራ ቢሰራ፣ እንቅፋቶች ቢቀመጡለት፣ እሾሆች ቢተከሉለት የማይጠበቃል። በጠቅላይ ሚኒስትር ጽህፈት ቤት የፕሬስ ክፍል ኃላፊ አቶ ንጉሱ ጥላሁን በዚሁ ማብራሪያቸው ህወሓት ያወጣው መግለጫ ከጊዜው ጋር የሚሄድ አይደለም ብለዋል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። በዛሬው የዘጋቢዎቻችን መስኮት ወደ ምዕራብ ሸዋ እንወስዳችኋለን። ጫማ ከመጥረግ ተነስቶ ጫማ ማብረቻ ያቋቋመ ያቋቋመና ለሌሎች ሀያ ወጣቶች የስራ እድል የፈጠረ ወጣትን በእንግድነት ይዘናል። ወጣቱ ጌቱ ያስን ይባላል። በኦሮሚያ ክልል ምዕራብ ሸዋ ኢጃጂ ከተማ ነዋሪ ነው። ከጥቂት ዓመታት በፊት ጫማ ጠርጎ የዕለት ጉርሱን በሚያገኝበት ከተማ ውስጥ ዛሬ የጫማ ማምረቻ መክፈቱን ይናገራል። ዘጋቢያችን ናኩር መልካ በተከታዩ መሰናዶ ታሪኩን ይነግረናል። አንደኛ በሊስትሮ ስራ ብዙ አመት ቆይቻለሁ። ሰው ምን ይፈልጋል የምለው፣ ጫማ ምን አይነት ይፈልጋል፣ ኢንተርስቱ ምንድን ነው የሚለውን በዛ ሰዓት አውቃለሁ። ሁለተኛ ነገር ደግሞ ይህን ጫማ ሰርቼ ከሚከፍለኝ ይልቅ ሲደሰት ሳየው ነው ደስ የሚለኝ። አይኑ ላይ የምታየው ደስታ፣ ፈገግታ ያ ለእኔ ክፍያ ይበልጣል በየቀኑ ሞያይን እንዳሻሽል ያደረገኛል በምዕራብ ሸዋ የጃጂ ከተማ ነዋሪ የሆነው ወጣት ጌቱ ያሲን ከልጅነቱ ጀምሮ ጫማ በመጥረግ በሚያገኘው ገቢ ራሱን ይረዳ እንደነበር ይናገራል ከጥቂት ዓመታት ልፋት በኋላም እዛው ተወልዶ ባደገበት ከተማ ጫማም ጠርጎ ስራ እንደማይናቅ ባስተማረበት መንደር ኮኬት የጫማ ማምረቻ ከፍቶ እየሰራ ይገኛል እዚህ ለመድረስ ብዙ ፈተናዎችን አልፍ ያለው በማለት የሚገልጸው ጌቱ ዓላማዬን ለማሳካት ግን ቆራጥ በመሆኔ እየወደኩና እየተነሳው በስተመጨረሻ ወጣትነት ን ድል አድርጌዋለሁ ይላል። ኮኬት የጫማ ማምረቻ ለገበያ ስለሚያቀርባቸው ጫማዎችም አይነት ይዘረዝራል። ጌቱ እኛ የምናመርተው ጫማ ፍላቶች አሉ እንዳየሁ ከስክሳለ ለወታደር እንሰራለን፣ ሰራለን እንደ ፍላጎታቸው ከሬንጀራቸው ጋር የሚመስል ነው የምንሰራው። የመከላከያ እንሰራለን፣ የፌዴራልም እንሰራለን። የኦሮሚያ ልብስ ጋር ከሚሄደው ልብስ ጋር ነው የምንሰራው። ይሄ አሁን ረጃጅሙን ጫማ የምታየው ለጋርዶች እንዲሆን አድርገን የሰራ ነው እና በጣም ይወዱታል። ግን ወጣቶቹም ይገዙታል ስለሚያምር በጣም ይገዙታል። ተወዳጅነትም አግኝቷል። የራሳችን ፈጠራም ነው፣ ዲዛይኑም የሰራ ነው እኛ ነን። የኛ ጫማ ልዩ የሚያደርገው አንደኛ ዲዛይኑም ለየት ይላል፣ ትንሽ ረዘም ስለሚል የራሱ ውበት አለው። ሁለተኛ ነገር ደግሞ ጥንካሬው ነው። ሙሉ ለሙሉ ቆዳ ነው የምንጠቀመው። ውስጡ ገበር ቆዳ ነው እንዳይሞቅ አድርገን ነው። ሁለተኛ ነገር ደግሞ አይከብድም፣ ጫማው ቀለል ብሎ ነው የተሰራው። ስለዚህ ይህኛው ግን ውስጡ እንዳይሰለቻቸው አድርገን የሰራ ነው። ከዛ ከሚሰጣቸው ይልቅ ይሄኛውን ይመርጡታል። በደንበኞች እና ገበያተኞችም ትእዛዝ ጫማ እንደሚሰራ የሚገልጸው ጌቱ በተለይ እግራቸው ለሚያማቸው እና ቁጥር ለማይገኝላቸው ሰዎችም ጭምር ከተለያዩ በጎ አድራጎት ድርጅቶች ጋር በመተባበር በቅናሽ እሰራለሁ ሲል ይናገራል። አንድ አመት ባልሞላ ጊዜ ውስጥ ድርጅ ዝግጅቱ እያደገ መሆኑን ይናገራል። ወጣቱ በአሁኑ ጊዜ ስላለው ሰራተኛ ብዛትና ስለ ክፍያውም ይገልጻል። ከክፍያው ይልቅ ከእርሱ ጋር የሚሰሩ ወጣቶች ያተርፋሉ ስለሚለውም ጉዳይ አብራርቷል። ረዲግ ደማቲ ጉደት ራ ጅቱ ኒገኝ ሮ ከፈልቲ ንገኛ ኩማ ከ እና ከፈላ በርሲ ስለኑቲ እና ጉማ ንሳኒ ደበላ ደሞ በአሁኑ ጊዜ የሰራተኞቻችን ቁጥር ሀያ ደርሷል። እየከፈልን ነው የምናስተምራቸው። ለጀማሪ አንድ ሺህ ብር እንከፍላለን። ልምድ ላለው ደግሞ ሁለት ሺህ ሁለት መቶ ብር እንከፍላለን። እኔው ጋር ሙያቸው እያደገ ክፍያቸውም እየተሻሻለ ይሄዳል ማለት ነው። ከኮሌጅ ተመርቀው እዚህ የሚሰሩ አሉ። በአጠቃላይ ራሳቸውን ችለው ለመስራት የሚያስችል ሙያ እየቀሰሙ ነው። ለወደፊቱ ብዙ ወጣቶችን ሊቀጥር የሚችል የጫማ ፋብሪካ ለመክፈት ሀሳብ እንዳለው ተናግሯል። ጌቱ የስራ ድል ከፈጠረላቸው ወጣቶች መካከል ሙሉ ጌታ አንዱ መሆኑን ይናገራል። ሙሉ ጌታ ከጫማ ማምረቻው እያገኘው ነው የሚለውን እንዲህ ይናገራል። ስራ ድርሻ ወጥላለ ወይ? በቃ በዚህ በተከፈተልን የስራ ድል በጣም ተጠቃሚ እየሆንበት ነው። አንደኛ የምንሰራው ጫማ በጣም በቃ ከሰላሳ ሰባት እስከ አምሳ ቁጥር ነው የምንሰራው። ከዚህ በተከፈተልን ስራ እድል በጣም በቃ እንደ መንግስት ሰራተኛ ራሳችን ነው ጠብቀን የምንኖረው። አዎ በቃ እኔ ይህን የስራ እያየነ በቀኛም ደግሞ ነገ እንደዚህ ትንሽ ሀዚን ሲሆን ህዚህ በለጥ የሚል ራሳችን እያሰብነ ነው። ምን ከደንበኞቹ መካከልም እንዲሁ ጫማ ሲገዛ አይቼ ያናገርኩት ወጣት ፋሚ ዜኑ እንዲህ ይላል። ከጅማ ነው የመጣሁት። ኖኖ ቤንጃ ላይ ነው የሚሰራው። አጋጣሚ በስራ ምክንያት መጥቼ እና ጫማ ከዚህ በፊት ጓደኛ ያለው አጋጣሚ ስመጣ ገዛለ ብዬ አስብ ነበር። ዛሬ መጥቼ ደግሞ ጫሞ በጣም አሪፍ ነው ኳሊቲ ስለሆነ ማለት ነው ማለት ከቆዳ ስሪ ስለሆነ የሚሰራው እና ደግሞ የሀገራችን ምርት አሪፍ ሆኖ ሲሰራ መጠቀም ስላለብን ብቻ ነው የገዙ ያለው ጫማው በጣም ስለሚመች ማለት ነው። ጌቱ መስራትና መለወጥ እየቻሉ ጊዜያቸውን በዋዛ ፈዛዛ ለሚያጠፉ ወጣቶች መልእክት አለኝ ብሏል። አንዳንዴ ብዙ አሁን የምታያቸው ወጣት ተምሮ ነው። ድሮ ያልተማረ ነበር የሚበዛው እንትን የሚለው አሁን ግን ተምሮ ነው ስርቱ የሚቀመጠው ያ ሲማር ከትምህርቱ ጎን ለጎን ምን ይሰራሉ ብሎ መጀመርያ አልተዘጋጀበትም። ለብዙ ዓመት አስብ ከአንደኛ ክፍል ጀምሮ እስከ ዩኒቨርሲቲ እስኪወጣ የተቀጥሮ የመስራት ሐሳብ ነው እንጂ ሰርቼ ለወጣለሁ የሚል በቢዝነስ ዓለም እገባለሁ ብለው አያስብም ሲመጣ ደፍሮ የመግባት ይፈራል። ይሄ ነው ትንሹ ፍራቻው፣ ብዙ ጊዜ ወጣቶችን እየጎዳ ያለው። ግን ሲማሩ ቢዝነስን አይዳ እየተመለከቱት ቢሄዱ፣ ሙያን እየተማሩ ቢሄዱ፣ ለሙያም ክብር ቢሰጡ፣ ወደ ሙያ ቢመጡ ተጠቃሚ ይሆናሉ። እኔ አሁን በዚህ ወረዳ አይደለም በዚህ አካባቢ የሚሰራ ጫማ እኔ ብቻ ነኝ። የቻይናን ጫማ፣ የተለያየ ሀገር ጫማ እየገዛ ነው የሚያደርገው ወደዚህ አይነት ስራ የትኛውም ብሰራ አማራጭ ነው እያለ ቢሰራ ተጠቃሚ ይሆናል። እኔ አመረጥኩ። ከዚህ ወስዶ ለራሱ ቢሸጥ ተጠቃሚ ይሆናል። ንግድን መለማመድ አለባቸው። ሽጦ ማትረፍ፣ በዛም መለወጥ እንደሚችል መለማመድ አለባቸው። መቀጠርን ብቻ አይደለም፣ የራሳቸውን ስራ መፍጠር መሞከር አለባቸው። ለአሜሪካ ድምጽ ናኮር መልካ ካምቦ። በኢትዮጵያ በሕገ ወጥ የሰዎች ዝውውር ላይ ተሰማርተው የተገኙና ጥፋተኛ የተባሉ ወንጀለኞችን ለመቅጣት የሚያስችል ጠንካራ ረቂቅ ሕግ ተዘጋጅቶ መጠናቀቁን የፌዴራል ጠቅላይ አቃቢ ሕግ አስታወቀ። ጽዮን ግርማ የፌዴራል ጠቅላይ አቃቢ ሕግ የኮሚኒኬሽን ዳይሬክተር አቶ ዝናቡ ቱኑን አነጋግራ ተከታዩን ዘገባ አሰናታለች። የጠቅላይ አቃቤ ህግ ጽፈት ቤት ቃል አቀባይ አቶ ዝናቡ ቱኑ ሰዎችን የመነገድ፣ በህገ ወጥ መንገድ የማሻገር፣ የስራ ስምሪት ወንጀልን ለመከላከልና ለመቆጣጠር የተረቀቀው ረቂቅ አዋጅ በወንጀሉ ጥፋተኛ ሆኖ በሚገኝ አካል ላይ ጠንከር ያለ የቅጣት አንቀጽ እንደተካተተበት ተናግረዋል። ክልል የውጭ ሀገር የስራ ስምርትን ጋር ተያይዞም ያሉትን ወንጀሎችን ለመቆጣጠርና ለመከላከል የወጣ ነው። በዚህኛው ድንጋጌ ውስጥ ቀድሞ ከነበረው የህግ ማዕቀፍ የተሻለ ሁኔታ በተለይ በዚህ ወንጀል ድርጊት የተሳተፉ አካላት ተገቢ ቅጣት ሊያገኙ የሚችሉበት ሁኔታ ታሳቢ ተደርጎ የቀረበ ነው። ቅጣት መጠኖቹ በርካቶቹ ናቸው። የተባለው እየጸደቀ አይደለም። ሰው ተዋይቶ መጨረሻ ስጸድቅ ይህን የሚያክል ቅጣት ድንጋጌ ይዟል ብሎ ማንሳት ይቻላል። ሁሉ ጊዜው ግን በርካታ ቅጣት መጠኖችን ያዘበት ሁኔታ አለ። የስራትን የገንዘብ ቅጣትን ጭምር ያዘበት ሁኔታ አለ። አቶ ዝናቡ የቅጣት መጠኑን ማጠናከርና የህግ ማዕቀፉን ማሻሻል ያስፈለገው በሀገራቸው ላይ ሰርተው ራሳቸው ተለውጠው ሀገራቸውን መለወጥ የሚችሉ ወጣቶችን የሚነግዱ ህግ ወጥ ሰዎችን ለመቅጣት ነው ብለዋል። ዋነኛው ምክንያት ከቅርብ ጊዜ ወዲህ በርካታ አምራች የሆኑ የሀገራችን ወጣቶች በተለይ በደላሎችና በሕገ ወጥ የድንበር አሻጋሪዎች አማካኝነት ከሀገር እንዲወጡ የማድረግ በዚህ ምክንያት ለከፍተኛ እንግል፣ ለስቃይ አልፎ ተርፎም ደግሞ ለሞት ለበርካቶች ህይወት መጥፋት፣ ስነ ልቦና ችግርም ተመልሶም በሀገራቸው ውስጥ በተሻለ ሁኔታ መንቀሳቀስ ወደሚያስችሉበት የአካል ጉዳት እየተደረጉ ያለበት ሁኔታ ነው። አለው። ይሄ የህገወጥ ጉዞ በተለይ ድንበር የመሻገር ወንጀሎች ከጊዜ ወደ ጊዜ ረቀቅ በሆነ ሁኔታ እየተበራከተ የመጣበት ሁኔታ አለ። ይህ መቅታት ካልተቻለ አሁን ሀገሪቷ ያላት አምራች ሀይል በዚህ አይነት አስከፊ በሆነ ሁኔታ በየጊዜው እየተቀጠፈ ያለበት ሁኔታ ስላለ ይህን ማስተካከል መቆጣጠር ወሳኝና ጊዜውም የሚጠይቀን ሁኔታ ላይ የተገኘንበት ሁኔታ መሆኑ እንዱ ምክንያት ያደርጓል። ሁለተኛው ከዚህ በፊት በእንደዚህ አይነት ወንጀሎች ውስጥ ተሳትፎ በተለይ ወጣቶችን በጠላሎችና ህገወጥ በሆነ ሁኔታ ሲያሸጋግሩ የነበሩ በወንጀሉ የሚጠረጠሩ አካላትን በፍርድ ቤት ሂደት በሚኖረው ክርክር ላይ ጠንከር ያለ አስተማሪ የሆነ የቅጣት ውሳኔ ካለመኖሩ ጋር ተያይዞ የድፍረት ድፍረት በቀላሉ እንወጣለን የሚል ሻጌዎቹን በሚያዝ ከወንጀሉ ያለመታረም ጉዳዮች በስፋት እየተስተዋለ ያለበት ሁኔታ ነው ያለ። ስለዚህ ይህን መከላከል ይጠይቃል ነው አቶ ዝናቡ። እንግዲህ እነዚህ በህገወጥ መንገድ ሰዎችን የሚያዘዋውሩ ሰዎች መገኛ ኢትዮጵያ ብቻ አይደለም። ከድንበር አካባቢ ጀምሮ ብንነሳ ጅቡቲ፣ ሶማሊያ፣ ሳውዲ አረቢያ በአጠቃላይ የመካከለኛው ምስራቅና አፍሪካ ውስጥ ጨምሮ ከዛም ከፍ ይላል ይሻገራል። እና በዚህ ህግ መቆጣጠር የሚቻለው ደግሞ ኢትዮጵያ ውስጥ ያለውን ብቻ ይመስለኛል። እና ከሀገር ውጭ ያሉትን እንዴት ትቆጣጠሯቸዋላችሁ? ይህንን ብቻ በመቆጣጠር አንዱ እንደተባለው ህገወጥ ዟዛሮች እና ደላሎቹ መሰረታቸው ሀገር ውስጥ ብቻ አይደለም። ሶ ሰንሰለት ነው አለው። ከዛው ከመንደር ጀምሮ ከገጠሪቱ ሀገራችን ክፍል መሀል ከተማ ዘን ወደ ድንበር ጥግ ላይ ፋይናሌ ደግሞ ከሀገር ውጪ፣ በድንበር ተሻግሮ የምንቀሳቀስ የአይነት ሰንሰለት አለን። ይህን ሰንሰለት መከላከል የሚቻለው በአንድ ሀገር አቅም ብቻ ሊሆነ አይችልም፣ ይታወቃል። ስለዚህ እነዚህ አይነት ችግሮችን ለመቅረፍ በኛ ደረጃ በሀገር ደረጃ የተጀማመሩ በርካታ ተግባራቶች አሉ። አንደኛው ጉዳይ በድንበር አካባቢ በተለይም በእኛ አጎራባች ሀገራቶች አካባቢ ላይ ያሉ ሀገራት ጋር በጋራ እነዚህ አይነት ወንጀሎችን ለመከላከል የሚያስችል ስምምነቶችን፣ መግባባቶች እየተፈጠሩ ያሉበት ሁኔታ ያለ በርካቶችም ተፈጥሯል ተብሎ የሚወሰድ አለን። እሱ ነው አንዱ። ሁለተኛው እንደዚህ አይነት ችግሮች ወንጀሎቹ እንዳይገጥሙ በተለይ ህጋዊ የሆነ የስራ ስምሪት ሂደቶቹ የሚመረባቸው አግባቦችን መፍጠር ይጠይቃል። ከሱ ጋር ተያይዞም በመንግስት ደረጃ በተለይ መሰረተኛ ማህበረ ጉዳይ አካባቢ የተሰራለው ትልቅ ስራዎች አሉ። እንግዲህ አሁን ወደ ህዝብ ተወካዮች ምክር ቤት ቀርቦ ለህግና ጉዳዮች ዲሞክራሲያዊ ቋሚ ኮሚቴ ተመርቷል። ከጸደቀ በኋላ ደግሞ ኢትዮጵያ ውስጥ እንግዲህ አስቸጋሪ ከሚባሉት ነገሮች አንዱ ህጉ ሳይሆን ህጉን የሚያስፈጽመው አካል ጠንካራ አለ መሆን ነው። በሚል ይተቻል። ይሄ ደግሞ ጠንካራ የሆነ አስፈጻሚ አካልን የሚጠይቅ ህግ ነው እና አስፈጻሚውን በተመለከተ የተደረገበት ውይይት አለ። እውነት ነው። ትልቁ ነገር የህጉ መውጣት ብቻ አይደለም። እነዚህን ችግሮችን ልገታ የሚችለው በአንድ በኩል የህግን የሚያስፈጽም አስፈጻሚ አካላት አቅምና ጥንካሬ በወንጀሎቹ ላይ የምኖረው ኮንሰርን በጣም በትክክለኛ መንገድ ላይ ሆኖ በተገቢ ሁኔታ ህጉና ህጉ በሚሰጡት አማካኝነት እነዚህን ወንጀል ለመከላከል የሚደረገው እንቅስቃሴ ላይ የዚህ አካላት አቅም ይጠይቃል። በሌላ በኩል ደግሞ የህብረተሰባችንን ማመለካከት መለወጥ ማስተካከል ይጠይቃል። ሰው ከአስፈጻሚ ጋር ታይዞ የአስፈጻሚዎችን አቅም የመገንባት ይህን ስራ የሁሉም አካላት ስራ እንዲሆን አድርጎ ወስዶ ሚኒስትሪ አድርጎ የመስራት ጉዳዮች ላይ የሁሉም አስፈጻሚ አካላት አቅም ነው የሚሆነው። በዚህ ላይ በትብብር በጋራ መድረኮች የተሰራ ያለበት ሁኔታ ነው አለ። በቅርቡም በሀገር ደረጃ በአፍሪካ ደረጃም እንደዚህ የንቅናቄ መድረኮች ይኖራሉ። በዚህም በነዚህ አይነት የንቅናቄ መድረኮች ተጠናክሮ የመውጣት የወንጀል አስከፍነቱን የመረዳት ጉዳዮች ላይ ተደጋጋሚ ለአስፈጻሚ አካላት የሚሰጡ ስልጠናዎች ይኖራል ተብሎ ይጠበቃል። በሌላ በኩል አንዱ ህብረተሰባችን የመጀመሪያው ጉዳይ በተለይ አስተሳሰብ ለውጥ ማምጣት በሀገር ውስጥ ከብሮ በሀገር ውስጥ ሰርቶ መለወጥ ይቻላል ጠንካራ የሆነች ሀገር አለችን። በዚህ ሀገር ላይ መክበር ይቻላል መስራት ይቻላል የሚል አመለካከት ማምጣት ነው። በወጣቱም ላይ ይህን ስራ መስራት ይጠይቃል። ከዚህ ጎን ለጎን ወጣቱ ደግሞ በተደራጀ መልኩ ሀገር ውስጥ መስራት የሚያስችል የስራ ዕድል ፈጠራዎች ላይ በስፋት መስራት የሚጠይቅ ጉዳዮች ይኖራሉ ሶ እነዚህ ጠንክሮ መሄድ ያለበት ጉዳይ ነው። በጣም አመሰግናለሁኝ። የፌዴራል ጠቅላይ አቃፊ የኮሚኒኬሽን ዳይሬክተር አቶ ዝናቡ ቱኑ ለሰጡ ማብራሪያ አድማጮች ስትከታተሉ የቆያችሁት ሳምንቱ ሙሉ በጋቢና ቪኤ ላይ ሲተላለፉ ከቆዩት የመራረጥናቸውን ፕሮግራሞቻችንን ነበር። አብረናችሁ ያመሸነው ጽዮን ግርማና ኤደን ገረመው ነበርን። ደህና አደሩ። በሰኞ ምሽት መደበኛ ፕሮግራም እንገናኝ።